በአንደኛ ጴጥሮስ ምዕራፍ አንድ ላይ ያለውን ቃል ነው የማካፈላችሁ በጣም አስደናቂ ሆኖ አግኝቸዋለሁ ቁጥር አንድ እና ቁጥር ሁለት ነው በተለይ የምንመለከተው እና እንትን ነው ዶክትሪንም ነው በጣም ልናውቀው የሚገባ ክፍል ነው ማለት ዶክትሪን ማለት መሰረታዊ የክርስትና እምነት መሰረታዊ ትምህርት ነው ማለት ነው እና ሀሳቡ ስላሴ ሰውን በማዳን ስራ ውስጥ የሚል ርዕስ ላይ ያለ ነው እና ቁጥር አንድና ሁለትን አንብቤላችሁ ቀጥታ ወደ መልእክቱ እሄዳለሁኝ። ጴጥሮስ ነው መልእክቱን የጻፈው። የኢየሱስ ክርስቶስ ሐዋርያ ጴጥሮስ፣ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በክርስቶስ ኢየሱስ ደም ይረጩ ዘንድ ለተመረጡት በጳንጦስ እና በገላትያ በቀጰዶቅያ በኢስያ በቢታንያ ለተበተኑት መጻተኞች ጸጋና ሰላም ይብዛላችሁ ብሎ ነው የሚናገረው። እንደምታዩት የሰላምታው የደብዳቤው የሰላምታ ዋና ክፍል መግቢያ ያለበት ቁጥር ነው ቁጥር አንድና ቁጥር ሁለት እና ሐዋርያው ጴጥሮስ ከጻፋቸው ሁለት መጽሐፎች ሁለት መጽሐፎችን ጽፏል ጴጥሮስ። እዚህ አዲስ ኪዳን ላይ የተመዘገቡ ከነዚህ ከሁለቱ የመጀመሪያው ነው እና አሁን የምናየው ደግሞ መግቢያውን ወይም የሰላምታውን ክፍል ነው። እና ጴጥሮስ የጻፈላቸው ሰዎች በጣም በአስደናቂ ሁኔታ ያሉ ሰዎች ናቸው። ለእኛም ጭምር ነው የተጻፈው። ግን ጴጥሮስ የሚናገረው ነገር እዚህ ጋ በተለይ ቁጥር አንድ እና ቁጥር ሁለት ላይ በክርስትና እምነት ውስጥ መሰረታዊ የሆነ ማንም ሰው ክርስቲያን የሆነ ሰው በጥልቅና ከልቡ ከአይምሮ በማይጠፋ መንገድ በሕይወቱ መያዝ ያለበትን ቅዱስ እውነት ነው የሚናገረው እና ይህንን ቃል ስንመለከት ዛሬ በአይምሯችንና በልባችን እነዚህን እዚህ የተጠቀሱትን ሀሳቦች ብንይዝ በሐሰት አስተማሪዎችና በሐሰተኛ ነፋስ ላንወሰድ እንደምንችል በትክክል እኔ አምናለሁኝ። እና የመልእክቱ ተደራሲዎች እነማን ናቸው በመጀመሪያ የሚለውን ለመናገር እፈልጋለሁ። የመልእክቱ ተደራሲዎች እንደምታዩት ስማቸው ያሉበት አገር ስም ነው የተጠቀሰው ለተመረጡት ብሎ በጳንጦስ፣ በገላትያ፣ በቀጳዶቅያ፣ በኤሲያ፣ በቢታኒያ ለተበተኑ መጻተኞች በስደት ውስጥ ላሉ ክርስቲያኖች ነው እና ለእኛም ጭምር ነው የተጻፈው። እና ያን ጊዜ ክርስቲያኖች በአሰቃቂ ስደት ውስጥ ነበሩ። በታሪክ እንደምንረዳው ይሄ ጽሁፍ ራሱ የተጻፈው በ64 ዓ ም አካባቢ ነው። እና ያኔ ሮምን ይገዛ የነበረው ንጉስ ንጉስ ኔሮ ነው። በዓለም ላይ እንደሱ አይነት ጨካኝ ንጉስ ተነስቶ አይታወቅም። ኔሮ ቄሳር ኔሮ የሚባለው እና የገዛ እናቱን የገደለ ሰው ነው ኔሮ። እና የሮምን ከተማ አቃጥሎ ራሱ እንደ እብድ የሆነ ሰው ነው፣ ንጉስ ነው ግን የሮምን ከተማ አቃጠለና ክርስቲያኖችን ለማስጨፍጨፍ ሲል ክርስቲያኖች ናቸው ያቃጠሉት አለ እና ከዛ የተነሳ ክርስቲያኖች በግፍ ነው የተጨፈጨፉት። እና በዛ ዘመን ታዲያ ከሮም የተሰደዱ ክርስቲያኖች አሉ፣ ከኢየሩሳሌም የተሰደዱ ክርስቲያኖች አሉ። እና እነዚህ ክርስቲያኖች በሀገር ሁሉ ነው የተረጩት። እና ደብዳቤው የሚናገረው እና የሚያስተላልፈው መልእክት በዚህ በስደት ውስጥ ላሉት እና ለእኛም ጭምር በዚህ ዘመን ላለነው ሰዎች ነው። እና ተደራሲዎቹ ምንድን ነው እየተነገራቸው ያለው የመዳንን መሰረት እንዲያውቁ ነው። ምንድን ነው? እንዴት ነው ሄዳናችሁት ለመሰደድ ያበቃችሁ ክርስቲያን ተብላችሁ ለመሰደድ ያበቃችሁ እውነተኛ ነገር በትክክል ተረታችሁታል ወይ? ደህንነትን እንድታገኙ እግዚአብሔር ያደረገው እንዴት ነው? በእርግጥ እግዚአብሔር ደህንነትን ለሰዎች ሲሰጥ ሶስት መሰረታዊ ነገሮችን ነው የሚጠቀመው። እነዚህ ሶስቱ መሰረታዊ ነገሮች ናቸው እዚህ ጋር የተገለጹት እና ደህንነት የሚባለው ነገር በሙሉ ይሄ ሰዎች ከኃጢአታቸውን ተናዘው ክርስቶስ ኢየሱስ ላይ እምነታቸውን አድርገው በመንፈስ ቅዱስ ኃይል አማካኝነት ከእግዚአብሔር ጋር ታርቀው የእግዚአብሔርን ሕይወት የሚይዙት የሚይዙት እንዴት ነው የሚለውን ነገር ነው አሁን የሚናገረው እና አንደኛ እዚህ ላይ እንደሚለው በኋላ ቀደም የምመጣበት እግዚአብሔር አብ የሚባለው የስላሴ አንዱ አካል። አሁን እኛ የስላሴ አማኞች ነን። የስላሴን እምነት በመጠኑ ባጭሩ ልግለጽላችሁ። እግዚአብሔር የሚባለው አምላክ አንድ አምላክ ነው። ይሄም በአይምሯችን መያዝ አለብን። ይሄ አንድ አምላክ እግዚአብሔር በውስጡ ሶስት የተለያዩ አካላት አሉት። ስለዚህ አንድ እግዚአብሔር አለ። በውስጡ በዛ በአንድ እግዚአብሔር ውስጥ ሶስት የተለያዩ አካላት አሉ። እነዚህ አብ ወልድና መንፈስ ቅዱስ የሚባሉ ናቸው። እነዚህ ሶስቱ አካላት በአንዱ እግዚአብሔር ውስጥ ያሉት ሶስቱ አካላት ሶስቱም እኩል ናቸው። በተለያየ መልኩ ማለት በስልጣን እኩል ናቸው። አብ ከወልድ አይበላለጥም። ወልድ ከአብ፣ መንፈስ ቅዱስ ከአብና ከወልድ በስልጣን በፈጠራ በኃይል በጥበብ በዘላለማዊነት በሁሉ ነገር እኩል ናቸው። ግን አንድ እግዚአብሔር ውስጥ ነው ያሉት። አሁን ስለዚህኛ ሶስት እግዚአብሔር አይደለም የምናመልከው አንድ እግዚአብሔር። በአንድ እግዚአብሔር ውስጥ ስንት አካላት? ሶስት አካላት፣ አብ ወልድ፣ መንፈስ ቅዱስ። ይሄንን በአይምሯችን ብንይዝ በክርስትና እምነታችን በጣም ይረዳናል እና በደህንነት ስራ ውስጥ ማለት ሰዎችን ከኃጢአት ወደ ጽድቅ በማምጣት ስራ ውስጥ አብም ድርሻ አለው፣ ወልድም ድርሻ አለው፣ መንፈስ ቅዱስም ድርሻ አለው። አሁን ጴጥሮስ የሚናገረው ይሄንን ነው። በመጀመሪያ የሚናገረው እግዚአብሔር አብ ሰዎችን አስቀድሞ አውቆ እንደመረጣቸው፣ ክርስቶስ ኢየሱስ ደግሞ ደሙን እንዳፈሰሰላቸው፣ መንፈስ ቅዱስ ደግሞ በሕይወታቸው ውስጥ ገብቶ እንደቀደሳቸው። አሁን ሶስቱም ድርሻ አላቸው በመዳን ውስጥ እግዚአብሔር አብ ከጥንት ጀምሮ አይቶንኛል መርጦናል አማኞችን እና ለዚህ ለነዚህ ለተመረጡት ደግሞ ክርስቶስ ኢየሱስ በዘመኑ ሲደርስ በቅዱ መሰረት መጥቶ ደሙን አፍስሶላቸዋል እነዚህ ደሙን የፈሰሰላቸውን ሰዎች ደም ፈሶላቸው በእግዚአብሔር የተመረጡ መሆናቸውን ለማሳየት መንፈስ ቅዱስ ደግሞ ምናቸው ውስጥ ይሰራል ልባቸውና አይምሯቸው ውስጥ ይሰራና ወደ እውነቱ አምጥቶ እውነቱን እንዲቀበሉ ያደርጋቸዋል። ሰዎች የሚድኑት እንደዚህ ነው። ባለፉት ሳምንታት የምንመለከተው የነበረው የሐዋርያት ሥራ ላይ መዳኖች በዚህ እውነት የተካተቱ ናቸው። ሊዲያ ድናለች። ጳውሎስ ድኗል። ኢትዮጵያዊ ጃንደረባ ድኗል። የእስር ቤቱ ጠባቂ ድኗል። እነዚህ ሁሉ በዚህ እውነት ውስጥ ነው የዳኑት። አሁን እዚህ ጋር የተበተኑት ሰዎች ሁሉ የዳኑት እንደዚህ ነው። እና ደህንነት መሰረቱ በስላሴ ስራ ውስጥ ነው ያለው። ጴጥሮስ የሚነግራቸው ይህንን ነው እና ማንም ሰው እንዳያታልላችሁ እናንተ የተመረጣችሁት ተበትናችሁ ያላችሁት የተመረጣችሁት በእግዚአብሔር ነው። ክርስቶስ ደግሞ ደሙን አፍስሶ በደም ተረጭታችኋል። መንፈስ ቅዱስ ደግሞ ይህንን እንድትረዱና እንድትቀደሱ አድርጓችኋል ነው የሚለው እና የመልእክቱ ተደራሲዎች የዳኑ ሰዎች ናቸው። በእርግጥ ይሄ የደህንነት መልእክት እነሱ ካገኙ በኋላ ሊያሰራጩት የሚገባ ነው። እነሱ በተበተኑበትና በተሰራጩበት ቦታ ሁሉ ቤተ ክርስቲያን ተመስርቷል። እግዚአብሔር ይመስገን። እና አሁን እንግዲህ አንድ ሁለት ሶስት ብዬ ማሳያችሁ ይህንን የአብ የወልድ የመንፈስ ቅዱስን ስራ በደህንነት ውስጥ ነው። እና ትልቅ ስራ ነው፣ ዘላለማዊ ስራ ነው፣ አስደናቂ ስራ ነው። እና በመጨረሻ ላይ እንዴት አማኞች በዚህ ጉዳይ እንደሚደነቁ እነግራችኋለሁ። ስለዚህ የመጀመሪያው የአብ ስራ እግዚአብሔር አብ የሚድኑትን መረጠ። ተመልከቱ ቃሉን። ቃሉ ላይ ነው የምንመሰረተው። የኢየሱስ ክርስቶስ ሐዋርያ ጴጥሮስ ጴጥሮስ ነው ይህንን መልእክት የጻፈው። እግዚአብሔር አብ አስቀድሞ እንዳወቃቸው እና ብሎ በመንፈስ ቅዱስ እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ብሎ ነው የሚናገረው። እና እግዚአብሔርን እንደ ዋና አብን ያስቀመጠው እንደ ምን አድርጎ ነው? እንደ መራጭ አድርጎ ነው። ይሄ ከመጽሐፍ ቅዱስ ሐሳብ ጋር ሁሉ ይስማማል። አሁን ዮሐንስ ወንጌልን ብታነቡ ጌታ ኢየሱስ ክርስቶስ ራሱ ማንም ወደ እኔ ሊመጣ አይችልም ብሎ ማን ከሳበው በቀር ይላል። እግዚአብሔር አብ ከሳበው በቀር። እግዚአብሔር አብ ሰዎችን ይስብና ወደ ማን ያመጣል? ወደ ኢየሱስ ያመጣል። ሐሳቤ የገባችሁ እግዚአብሔር አብ ሰዎችን ከሰዎች መካከል ይመርጣል። አሁን ጴጥሮስም የሚናገረው ይሄንን ነው እና እግዚአብሔር ነው የሚድኑትን ሰዎች ራሱ የሚመርጠው። ግን ይሄ እንግዲህ ደብዳቤ የተጻፈው ለተመረጡት ሰዎች ነው እና እኔና እናንተም በዚህ ምርጫ ውስጥ እንድንሆን የእግዚአብሔር እቅድና ዓላማ ስለሆነ ነው አሁን እዚህ የተሰበሰብነው ማለት ነው። የእግዚአብሔር ፈቃድ ነው። እግዚአብሔር ያልመረጣቸው ሰዎች ወደ እግዚአብሔር ጉባኤ ሊመጡ አይችሉም። ወደ እግዚአብሔር አገልግሎትም ውስጥ ሊመጡ አይችሉም። በእርግጥ ተመርጠው መመረጣቸውን ያላወቁና ገና መንፈስ ቅዱስ በልባቸው ውስጥ ያልሰራ እኛን የሚጠብቁ ብዙ ሰዎች ውጭ አሉ መመረጣቸው እንዲነገራቸው የሚያስፈልግ ግን እግዚአብሔር አብ ነው የሚድኑትን ሰዎች የሚመርጥ። ስለዚህ አስደናቂ ነው። እንዴት ነው የሚመርጠው እግዚአብሔር ሰዎችን ብላችሁ ብታስቡ፣ ምርጫው በራሱ ብዙ ነገሮች ላይ እየተመሰረተ ነው። እግዚአብሔር ለምንድን ነው እኔን የመረጠኝ ብዬ አልፎ አልፎ እጠይቃለሁ። መልሱ በእነዚህ እዚህ ባስቀመጥኳቸው እውነቶች ላይ ነው። አንደኛ በራሱ እውቀት ነው። አሁን እዚህ ጋር ጴጥሮስ ሲናገር እግዚአብሔር አብ አስቀድሞ እንዳወቃቸው ብሎ ድሮ ድሮ ጥንት ገና ያወቃቸውን ሰዎች እግዚአብሔር በአእምሮ፣ በሐሳቡ፣ በዕቅድ ውስጥ ተመርጠው ወደ ራሱ እንዲመጡ አውቆ ያስቀመጣቸው ሰዎች አሉ ነው የሚለው መጽሐፍ ቅዱስ። አሁን ይህንን በተለያየ ቦታ ላይ ጥቅስ ላይ ማስረዳት ይቻላል፣ ግን ጊዜ ላለመውሰድ አንዳንድ ጥቅሶችን ጠቅሳለሁ። አሁን እዚህ ጋር በራሱ እውቀት ነው እግዚአብሔር የመረጠን። በፓስተር እውቀት ወይም ደግሞ በሰዎች እውቀት ሳይሆን በራሱ እውቀት ነው። እግዚአብሔር ፍጹም የሆነ ዘላለማዊ የሆነ እውቀት አለው። በጣም የሚገርም እውቀት አለው እግዚአብሔር ሁሉን ነገር ያለፈውን አሁን ያለውን የሚመጣውን። እኛ ኢንፎርሜሽን እንሰበስባለን፣ እግዚአብሔር ኢንፎርሜሽን አይሰበስብም። እኛ ዜና እንሰማለን፣ እግዚአብሔር ዜና አይፈልግም። የሚሆነውን ነገር ሁሉ ያውቀዋል። የሚመጣውን ያውቃል። የወደፊቱን ያውቃል። አሁን በዓለም ላይ የሚደረገውን ሁሏን ነገር ያውቃል። ይሄ የሚደረገው ብቻ ሳይሆን ሰዎች ይሄ ሰቨን ቢሊየን ሰዎች የሚያስቡትን ሀሳብ እንኳን እግዚአብሔር ያውቃል። ስለዚህ እግዚአብሔር በዛ ዕውቀቱ ነው እኔና አማኞችን እናንተን የመረጠን በራሱ እውቀት ነው። ራሱ የመረጠን ስለዚህ ጴጥሮስ የሚለው አስቀድሞ እንዳወቃቸው ድሮ ነው ደግሞ ያወቃቸው ነው የሚለው እግዚአብሔር ፍጹም፣ እግዚአብሔር ሙሉ፣ እግዚአብሔር አስደናቂ የሆነ እውቀት አለው። ሌላው እግዚአብሔር በራሱ ፈቃድ ነው ሰዎችን የመረጠው እና በማንም ሰው ፈቃድ አይደለም። በእኔ ፈቃድ ወይም በፓስተሮች ወይም በአገልጋዮች ፈቃድ አይደለም። ይሄ ኤፌሶ ምዕራፍ አንድ ቁጥር 11ን ባነብላችሁ ትደነቃላችሁ። ምን ይላል ጳውሎስ? በነገራችን ላይ የእግዚአብሔር ቃል ትምህርትና እውነት ሁልጊዜ ኮንሲስተንት ነው ማለት አንድ ወጥ ነው። እዚህ ጋር ያለው ሀሳብ እዚ ጋር ካለው ሀሳብ ጋር በፍጹም አይጋጭም። እና ጳውሎስ በኤፌሶን ምዕራፍ 1 ቁጥር 11 ላይ እንደዚህ ብሎ ተናገረ እንደ ፈቃዱ ምክር ሁሉን የሚሰራ እንደሱ አሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይላል። አሁን እግዚአብሔር እንዴት ነው የመረጠው ሰዎችን የሚለውን ነገር ስጠይቁ እንደ ራሱ ፈቃድ ነው። አሁን ጳውሎስ የሚናገረው እንደ ፈቃዱ ምክር ሁሉን የሚሰራ በራሱ ፈቃድ ነው። በሰዎች ፈቃድ አይደለም። በፖለቲከኞች ፈቃድ አይደለም። በመላእክት ፈቃድ አይደለም። ራሱ እግዚአብሔር በራሱ ፈቃድ ነው ይህንን ያደረገው ብሎ ነው የሚናገረው። እና የተመረጡ ሰዎች የተመረጡት በሰው ፈቃድ ወይም በቤተክርስቲያን ፈቃድ አይደለም ወይም በተለዩ አገልጋዮች ፈቃድ አይደለም በራሱ በሰራዊቱ ጌታ በእግዚአብሔር በሰማይና በምድር ፈጣሪ በእግዚአብሔር ፈቃድ ነው የተመረጡት። ሌላው በሶስተኛ ደረጃ እዚህ ሶስተኛ ጥቅስ አድርጌ የጠቀስኩት በራሱ ፍቅርም ነው እግዚአብሔር እኛን የዳኑትን ሰዎች የመረጣቸው። ይሄ በጣም የታወቀ ጥቅስ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16። ብዙ ሰዎች በአለም ላይ በቃላቸው እንዲይዙት ይደረጋል። ያው ይመከራል እና ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምን ምን ይላል መሰላችሁ በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንደዚህ ዓለምን ወዷል ብሎ እግዚአብሔር ፍቅሩን ነው የሚናገረው። እግዚአብሔር ዓለምን የሚድኑትን ሰዎች ወዷቸው፣ አፍቅሯቸው በራሱ ፍቅር ልጁን ኢየሱስ ክርስቶስን ሰጥቶ ምን አድርጓቸዋል? መርጧቸዋል። ስለዚህ እግዚአብሔር ሰዎችን የመረጠው ሰማይና ምድር ከመፈጠራቸው በፊት ነው። ኦፍኮርስ የሚቀጥለው ጥቅስ ይህንን ነው የሚያሳየው። ምርጫው ሰማይና ምድር ከመፈጠሩ በፊት ነው። ምክንያቱም አስቀድሞ ነው ያወቃቸው ነው የሚለው። ይህንን ሰማይና ምድር ከመፈጠሩ በፊት ነው የሚለውን ኤፌሶን ቅድም ያነበብኩት ምዕራፍ አንድ ላይ ከቁጥር 11 ነው። ቅድም ያነበብኩት ቁጥር አራት ላይ ይህንን ይናገራል። ይህም በጣም አስደናቂ ቁጥር ነው። መጽሐፍ ቅዱስ ላይ እንደዚህ ይላል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እነሆን ዘንድ በክርስቶስ መረጠን። አሁን እግዚአብሔር እግዚአብሔር አብን ነው መራጭ አድርጎ የሚናገረው ተመልከቱ፣ ቁጥር ሶስት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ፣ እግዚአብሔር አብ። ስለዚህ እግዚአብሔር አብ አብ ዓለም ሳይፈጠር እኛን በማን መረጠን ይላል፣ በክርስቶስ መረጠን ምን እንድንሆን? ሶስት ነገር እንድንሆን ይሄ ሰፊ ሀሳብ ነው። አንድ መልእክት አንድ ስብከት የሚጠይቅ ነው። ምናልባት ሁለት ሶስትም ሊጠይቅ ይችላል። በእርግጥ በፊቱ ቅዱሳን እንድንሆን፣ ነውር የሌለን እንድንሆን፣ በፍቅር እንድንሆን በክርስቶስ መረጠን። ስለዚህ እግዚአብሔር ሰዎችን የሚድኑትን ሰዎች የመረጣቸው ልክ እየሄደ አይደለም፣ በሂደት ውስጥ አይደለም። ድሮ ነው መርጦ አስቀምጧቸዋል መርጦ ወስኗቸዋል እግዚአብሔር። ስለዚህ እነዚህን ሰዎች በተለያየ አጋጣሚ በትራክት ወይም በሰዎች ምስክርነት ወይም በእኛ ግብዣ ወደዚህ አስደናቂ ፍቅር ውስጥ እንዲመጡ ይጋብዛቸዋል፣ ግን ምርጫው ድሮ ምድርና ሰማይ ከመከናወናቸው ከመፈጠራቸው በፊት ነው የሆነው ብሎ ነው የእግዚአብሔር ቃል የሚናገረው። እኔ ማስተምረው የእግዚአብሔርን ቃል ነው፣ የራሴን ሀሳብ አይደለም። የራሳችንን ሀሳብ ለማስተማር ዓለም አለችልን። ቤተ ክርስቲያን ውስጥ ግን ሰዎች ማስተማር ያለባቸው የማንን ቃል ነው? የእግዚአብሔርን ቃል ነው። እና እንደገና ራእይ ምዕራፍ 13 ላይ ሌላ ማስደናቂ ቃል አለ። ይገርሙኛል። እነዚህ ቃላቶች ራእይ 13 ቁጥር 8 ላይ እዚህ በዓለም ላይ የሚመጣ አስጨናቂ ጊዜ እንደሚመጣ የራእዩ ጸሐፊ ዮሐንስ ይናገርና በተለይ ሐሰተኛው ክርስቶስ በምድር ላይ ይመጣል። እግዚአብሔርን ይሳደባል፣ ክርስቲያኖችን ያሰቃያል፣ ያስጨንቃል። ግን የሚጠፉ ሰዎች ደግሞ እጅግ በጣም በአስጨናቂ ሁኔታ ይጠፋሉ። እኛ ግን ድነናል፣ እንድናለን። ግን ቁጥር ስምንት እንደዚህ ይላል፣ ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ለዚህ ለሐሰተኛው ክርስቶስ ሰይጣን ለሚወክለው ትልቅ ሰው ለሚመጣ አንድ የዓለምን ሁሉ ለማስተባበር ጸረ እግዚአብሔር የሆነ እንቅስቃሴ ለመምራት የሚመጣው ሰው ከዓለም ፍጥረት ጀምሮ በታረደው በግ የህይወት መጽሐፍ ስሞቻቸው ያልተጻፉ ሰዎች በምድር የሚኖሩ ሰዎች ይሰግዱለታል ብሎ ይናገራል። እኛ ግን አንሰግድለትም። ምክንያቱም ከምድር ከመፈጠሩ በፊት ስማችን በምን ተጽፏል? በበጉ ደም የህይወት መጽሐፍ። አሁን ምንድን ነው የሚለው? ከዓለም ፍጥረት ጀምሮ በታረደው በግ ህይወት መጽሐፍ ስሞቻቸው ያልተጻፉ። ስለዚህ ከዓለም ፍጥረት ጀምሮ ከዓለም መፈጠር በፊት ተመርጠው በክርስቶስ ኢየሱስ ለመዳን ስማቸው የተመዘገበ ጌታ ኢየሱስ መጥቶ ደሙን ያፈሰሰላቸው እነሱ ለሰይጣን አይሰግዱ። ምክንያቱም ማን መርጧቸዋል? እግዚአብሔር አብ መርጧቸዋል። ስለዚህ ደህንነት የሚባለው ነገር እነዚህ እውነቶች ያሉት ነው። በደንብ እንዲገባን ያስፈልጋል። ሰዎች እንዲድኑ ሰማይና ምድር ከመፈጠሩ በፊት እግዚአብሔር ሰዎችን መርጧል። የመረጣቸው እሱ ነው። የመረጣቸው በእውቀቱ ነው። የመረጣቸው በፈቃዱ ነው። የመረጣቸው በሁኔታ አይደለም። ይገርማቸዋል። ጥሩ የሆኑ ሰዎች፣ መጥፎ የሆኑ ሰዎች በምድራዊ ሕይወታቸው ወይ የተማሩ ያልተማሩ፣ ሴቶች፣ ወንዶች የሚባል ምርጫ ውስጥ አልገባም። እግዚአብሔር ምንድን ነው ተብሎ ነው የሚታወቀው? ይሄ በክርስትና እምነት አን ኮንዲሽናል ኢሌክሽን ነው። እግዚአብሔር ኮንዲሽን ሰጥቶ አይደለም የመረጠን ያለ ኮንዲሽን ነው የመረጠን። ስለዚህ እኛን እግዚአብሔር እንደዚህ አድርጎ ነው እንድናምነው የመረጠን። እግዚአብሔር የተመሰገነ ይሁን። ግን መጽሐፍ ቅዱስ መቼም በጣም አስደናቂ መጽሐፍ ነው። እግዚአብሔር ሰዎችን ያለ ምንም ቅድመ ሁኔታ ቅድም እንዳልኩት ያለ ኮንዲሽን ሲመርጣቸው፣ ግን ራሱ ኮንዲሽን በራሱ በኩል አስቀምጧል። ስለዚህ ሁለተኛው ነጥብ የእግዚአብሔር ወልድ ስራ ነው። አሁን የእግዚአብሔር አብን ስራ አይተናል። ምርጫ ነው ሰዎችን መምረጥ ነው። በእቅዱ በፕላኑ መሰረት መርጦ አከናውኖ አዘጋጅቶ አስቀምጧል። ግን እነዚህ የተመረጡት ደግሞ ለእግዚአብሔር መንግስት ለራሱ ለእግዚአብሔር ብቁ ምቹ እንዲሆኑ እግዚአብሔር ራሱ እንዲቀበላቸው የሚያስፈልገውን ነገር አዘጋጅቶ ነው የመረጣቸው ያ የክርስቶስ ወይም የእግዚአብሔር ወልድ የጌታ የኢየሱስ ክርስቶስ ስራ ላይ ያመጣናል። ጴጥሮስ በመንፈስ ቅዱስ ነው መልእክቱን የጻፈው እና ምንም ስህተት የለበትም። ተመልከቱ፣ የኢየሱስ ክርስቶስ ሐዋርያ ጴጥሮስ፣ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ብሎ ነው የሚናገረው። እና እነዚህ ሰዎች የተመረጡት ዝም ብለው እንደተመረጡ ቀጥታ ወደ እግዚአብሔር ሄደው ወደ እግዚአብሔር መንግስት ዘው ሊሉ አይችሉም። እነዚህ ምን መሆን አለባቸው? በክርስቶስ ደም መረጨት አለባቸው። በጣም አስደናቂ ነው የመጽሐፍ ቅዱስ እውነት። የተመረጡት በደም እንዲረጩ ጌታ ኢየሱስ ክርስቶስ መስዋዕት ለመሆን ነው ወደ ምድር የመጣው። እና እዚህ ኖቴ ላይ እንደምታዩት የሰዎችን ስጋ የለበሰው ጌታ ኢየሱስ ክርስቶስ ፍጹም አምላክ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በመንግስተ ሰማይ ውስጥ ነው የሚኖሩት፣ ግን ከነዛ ከሶስቱ አንዱ የእግዚአብሔር የመረጣቸውን ሰዎች ለእግዚአብሔር ምርጫ ብቁ እንዲሆኑ ደሙን ለማፍሰስ የሰውን ስጋ ለብሶ መምጣት ነበረበት። ምክንያቱም ለእግዚአብሔር ምርጫ ብቁ የምንሆንበት ሌላ ምንም መንገድ በእግዚአብሔርም ፊት በሰዎችም ፊት ሊኖር አይችልምና ነው። ስለዚህ ጌታ ኢየሱስ ክርስቶስ በምድር ላይ ከቅድስት ድንግል ማርያም ተወለደ። በቅድስና በንጽህና ኖረ። እግዚአብሔር የሚፈልገውን በሰው በኩል የሚፈልገውን የህግ መፈጸም ነገር በሙሉ አስርቱን ቃላት ብትሉ ሌሎችንም ህጎች ሙሉ ለሙሉ ያለምንም ነቀፋ ያለምንም ጉድለት አከናወነ። ጌታ ኢየሱስ ክርስቶስ ምንም እንከን አልነበረበትም። በምድር ላይ ሲኖር ፍጹም አምላክ ነው። ደግሞም ፍጹም ሰው ነው። ልክ እንደኛ ነው የኖረው። ግን ምንም ኃጢአትን አላደረገም። ዛሬ ጠዋት ፓስተር ዋይገል ይሰብክ የነበረው ጌታ ኢየሱስ ክርስቶስ 12 ዓመት በነበረበት ጊዜ ያደረገውን ነገር ነበር እና 12 ዓመቱ፣ ቤተ መቅደስ ሄዶ እናትና እናቱና ዮሴፍ ወደ አገራቸው ሲመለሱ፣ እሱ እዛ ቤተ መቅደስ ቆየ እና ቤተ መቅደስ ቆይቶ ከዶክተሮች ከዚህ ከሃይማኖት ዶክተሮች ጋራ ይወያይ ነበር እና ለሶስት ቀን እና ዶክተሮቹ በሙሉ በጣም ይደነቁ ነበር። ይሄ እንዴት ነው በቃ በጣም የሚገርም እውቀት ያለው ነው። እና እውቀቱን እንዴት እንዳገኘ ሲናገር በግሉ ራሱን ነው ያስተማረው። ሰው በመሆኑ በእርግጥ አምላክ በመሆኑ ሁሉን ያውቃል፣ ግን ሰው በመሆኑ ደግሞ ማንበብ እና ማጥናት ነበረበት። በሰውነቱ አንብቧል፣ አጥንቷል። እና የሚሰጣቸው መልሶች ዶክተሮቹን በጣም ቻሌንጅ ያደርጓቸው ነበር እና ማርያም እና ዮሴፍ በኋላ መጥተው አገኙትና ከዛ ዶክተሮቹን ያስደነቀ ሰው በአስራ ሁለት ዓመቱ እቤት ተመልሶ ናዝሬት በሄዱበት ጊዜ እንደገና ይታዘዛቸው ነበር ይላል። እና ምን ይሄ የእግዚአብሔር እውቀት የሚባለውን እውቀት ሰዎች ሲያገኙ ሙሉ ለሙሉ ታዛዦች ነው የሚሆኑት። እና የኢየሱስ ክርስቶስን ታዛዥነት ሰው ሆኖ ሲናገርና ሲደነቅበት ነበር። ልክ ነው። አስደናቂ ነው። እና ጌታ ኢየሱስ ክርስቶስ እንደዛ አይነት ትልቅ ክብርም እንኳን ኖሮት፣ የአምላክነት ባህሪ በሰውነቱም እንኳን ኖሮት አንድም ቀን ራሱን በትዕቢት ያሳየበትና የገለጠበት ጊዜ የለም እና ፍጹም ንጹህ እንከን የሌለው ድንቅ አምላክ ድንቅ ሰው ነበረ ጌታ ኢየሱስ ክርስቶስ። ስለዚህ የተመረጡት የሚረጩበትን ደም በመስቀል ላይ አፈሰሰ። የደሙ መረጨት አስፈላጊነት ምንድን ነው ብላችሁ ትጠይቁ ይሆናል እና ቅድም ጠቃቅሻለሁ። ለነገሩ እግዚአብሔር የመረጣቸውን ሰዎች ኑ በቃ ዌልካም፣ ብሎ ለምን ወደ ራሱ አያስገባቸውም የሚል ሀሳብ መሰንዘር ይቻል ይሆናል ግን እግዚአብሔር እንደዛ አይነት አምላክ አይደለም። እግዚአብሔር ቅዱስ ነው። እግዚአብሔር ንጹህ ነው። እግዚአብሔር ፍጹም ነው። በፍርድ በፍጹም የማያዳላ አምላክ ነው እና በንጽህናው እና በቅድስናው በፍጹምነቱ ኃጢአተኛውን ዝም ብሎ ሊቀበል አይችልም። ሀሳብ የገባችሁ አሁን ኃጢአተኛው ወደ እግዚአብሔር መጥቶ ዌልካም ታም ታሚን ብሎ ሊቀበሉ አይችልም። ኃጢአተኛውን እግዚአብሔር በኃጢአቱ ምክንያት ሊፈርድበት ነው የሚገባው። ምክንያቱም ንጹህ ነው፣ እግዚአብሔር ቅዱስ ነው። ስለዚህ ኃጢአተኛው በድሏል፣ እግዚአብሔርን አሳዝኗል፣ የእግዚአብሔርን ሕግ ተላልፏል። ሕግ የተላለፈ ሁሉ የሚገባውን ቅጣት መቀበል አለበት። ያንን ደግሞ ኃጢአተኛው ከተቀበለ ኢሚዲየትሊ ከእግዚአብሔር ህሉና ፊት ጠፍቶ ነው ወደ ሲኦል የሚሄደው። ስለዚህ ያ እንዳይሆንበት ኃጢአተኛው ላይ እግዚአብሔር ምን አደረገ? ክርስቶስ ኢየሱስ ወደ ምድር መጥቶ ለኃጢአተኛው ደሙን አፍስሶ ኃጢአተኛው በእሱ ደም እንዲረጭ እና ፍጹም ንጹህ ሆኖ እግዚአብሔር እንዲቀበለው መንገድን ከፈተ። ይሄ ነው የደህንነት መንገድ። በጣም የሚገርም ነው። ስለዚህ እንደዚህ ነው እኔ የማመሳስለው። አሁን እግዚአብሔር ዳኛ፣ ንጹህ ዳኛ፣ ምንም ጉቦ ማይበላ ፍጹም ዳኛ ሆኖ እያለ እዚህ ጋር የመጣውን ነፍሰ ገዳይ በህጉ አንቀጽ መሰረት ሊፈርድበት ተዘጋጅቶ በቃ ያንተን ፍርድ እኔ ራሴ ወስደዋለሁ፣ እኔ ባንተ ቦታ ተቀጥቼ አንተ ነፃ መሆን ትችላለህ ብሎ የሚል አይነት ዳኛ ነው ሆኖ የምታዩት እግዚአብሔርን። ኃጢአተኛው መቀጣት አለበት፣ ግን ቅጣቱን የሆነ ሰው መውሰድ አለበት። ክርስትናን ልዩ የሚያደርገው ይሄ ነው። ስለዚህ የሰዎች መዳን ምን እንዲሆን ነው? ንጹህ እንዲሆን ነው። ያለምንም ስህተት እንዲሆን ነው። ያለምንም ኮራፕትድ ሀሳብ እንዳይሆን ስለተፈለገ ነው። እግዚአብሔር ንጹህ በሆነ መንገድ ሰዎችን ወደ ራሱ እንዲቀበል ክርስቶስ ሞቶላቸው፣ ክርስቶስ ባፈሰሰው ደም ነጽተው፣ የክርስቶስን ጽድቅ ለብሰው እግዚአብሔር ጋር እንዲደባለቁ፣ እግዚአብሔር የነሱ አምላክ፣ እነሱ የሱ ህዝብ እንዲሆኑ ነው። ስለዚህ የሰዎች መዳን ሙሉ እንዲሆን፣ የሰዎች መዳን ንጹህ እንዲሆን፣ እግዚአብሔርም ጻድቅ ተብሎ በትክክል እንዲጠራ ቅዱስ ንጹህነቱ እንዳለ ሆኖ ተመልከቱ። የእግዚአብሔር ቅድስና እና ክብር እንዳለ፣ ሰዎች ኃጢአተኞች ሰዎች ወደ እግዚአብሔር እንዲመጡ ክርስቶስ ኢየሱስ ደሙን ማፍሰስ ነበረበት። የደሙ መረጨት። ሌላም ነጥብ እዚህ ጋር ጠቅሻለሁ። የሰዎች መዳን የዘላለም ውጤት እንዲኖረው ለማድረግም ነው። አሁን ተመልከቱ። አንዳንድ ሰዎች በተሳሳተ መንገድ ክርስትናን ሰዎች ከተቀበሉ በኋላ ደህንነታቸው ጊዜያዊ ነው ብለው ያስተምራሉ። ደህንነት ጊዜያዊ አይደለም፣ ደህንነት ዘላለማዊ ነው። ደህንነት ዘላለማዊ እንዲሆን የዘላለም ውጤት እንዲኖረው ነው። ከሰዎች መካከል ሰዎች ተነስተው መሥዋዕት እንዲሆኑ አይደለም የተደረገው ፍጹም እግዚአብሔር የሆነ ደግሞ ፍጹም የሰውን ሥጋ ለብሶ የመጣው ሁለቱም በአንድ ላይ አዋህዶ የያዘው ጌታ ኢየሱስ መስቀል ላይ በመሞቱ የዘላለም የደህንነት ውጤት የዘላለም ወይም ዘላለማዊ ውጤት እንዲኖረው ነው የተደረገው። ለነገሩ የዘላለም የዘላለም ዕዳ ነው በጌታ በኢየሱስ ክርስቶስ የተከፈለው። ምክንያቱም እሱ ዘላለማዊ ስለሆነ ውጤቱ ደግሞ ዘላለማዊ ነው ምክንያቱም እሱ ዘላለማዊ ዋጋን ስለከፈለ ስለዚህ በጣም አስደናቂ ነው ለዚህ ነው ዕብራውያን 7 ቁጥር 25 ነው ቁጥር 2 ነው የሚለው የኔ እዚ ጋ ያለው 25 ይሁን የሚለው አዎ ዕብራውያን 7 25 ምን ይላል ጌታ ኢየሱስ ክርስቶስ ካህናቶቹ በሙሉ ለዘላለም እንዳይኖሩ ሞት ከለከላቸው ይልና ዕብራውያን 7 እሱ ግን ሞት ስላልያዘው ሞቶ ስላልቀረ የሱ ካህንነት ለዘላለም የሚኖር ነው ብሎ ይናገርና፣ ከዛ እንትኑን ውጤቱን ያመጣዋል። በሱ በኩል ወደ እግዚአብሔር አብ የሚመጡትን ለዘላለም ወይም ፍጹም ይቅር እንዲላቸው፣ ፍጹም እንዲያድናቸው በሱ በኩል ወደ እግዚአብሔር የሚመጡትን እሱ የዘላለም ክህነት አለው ብሎ ይናገራል። ዘላለማዊ የሆነ ዋጋ ተከፈለ ዘላለማዊ የሆነ በፍጹም የማያልቅ ዘመን ውስጥ ከእግዚአብሔር ጋር እንድንኖር የሚያስችል ዋጋ ነው። አሁን ሰዎች በዚህ ምድር የሚኖሩት በጣም የተወሰነ ጊዜ ነው። ሰባ ዓመት ይኖራሉ አንዳንድ እድለኞች፣ እና ከዛም በፊት የሚሞቱ ሰዎች አሉ። ግን ከሰባ እና ከሰማኒያ ዓመት በላይ ሰዎች የሚኖሩት ኑሮ የስቃይ ኑሮ ነው። ይሄ አካላችን በሙሉ ይቀንሳል አስተሳሰባችን ይቀንሳል። አሁን ገና ራሱ ማየት እያቃተን ነው አይደለም ሩቅና ቅርብ እኛ እኔና አጼ እና አካላችን በሙሉ ዲቴሪዮሬት እያደረገ ይሄዳል። መኖር አንችልም ለዘላለም እና ግን የእግዚአብሔር መንግስት የዘላለም መንግስት ነው። ታውቃላችሁ፣ ወንጌል ስብከት ለምን እንዳስፈለገ፣ እኛ በውስጣችን አካል እንዳለን ሁሉ በውስጣችን ነፍስ የምትባል ነገር አለችን። አንድ ጊዜ ዲቦራ እዛ ለንደን እያለች የነፍስ ነፍስ ምንድን ናት የሚለውን ነገር ለማወቅ በጣም ብዙ ታስብ ነበር። እና ልክ ነው ነፍስ አለን እኛ። ነፍስ በጣም ሚስቴሪየስ ናት፣ ሚስጥራዊ ናት። እና ነፍሳችን ነው እኛ እኔ እኔ እንድንል የሚያደርገን እኛ እኛን። እና አሁን ነፍሳችን ብትወጣ ይሄ ቀፎ ወዲያውኑ ይበሰብሳል፣ ይሸታል። እንደውም ወስዳችሁ ጣሉት ነው። የምንወደውን ሰው እንኳን አብረን ልንቀመጥ አንችልም። ግን ነፍሳችን ዘላለማዊ ናት። ወንጌል መሰበክ ያለበት ለዚህ ነው። የእናንተ ነፍስ፣ የእኔ ነፍስ ዘላለማዊ ስለሆነ ጌታ ኢየሱስ ዘላለማዊ ዋጋ ከፈለ። እኛ ዘላለምን ከእግዚአብሔር ጋር እንድናሳልፍ ነው። ዘላለምን ከእግዚአብሔር ጋር እማናሳልፍ ፖዚሽን ላይ ወይም ሁኔታ ላይ ካለን ዘላለምን ሲኦል ከሰይጣን ጋር ነው የምናሳልፈው፣ ከነፍሰ ገዳዮች ጋር፣ ከሰው በላዎች ጋር፣ ከአመንዝሮች ጋር፣ ከውሸታሞች ጋር፣ ከጠንቋዮች ከአስማተኞች ጋር እነዚህ እግዚአብሔርን ከካዱ ከሃዲዎች ጋር ከከሃዲዎች ጋር ነው የምናሳልፈው። ግን ከቅዱሳን ጋር እግዚአብሔር ፊት ሆኖ ዘላለምን ማሳለፍ አስደናቂ እውነት ነው። አስደናቂ ክብርም ነው። አስደናቂ ምሕረት ነው። ስለዚህ እግዚአብሔር አስቀድሞ ወደዚህ አይነት ክብር ውስጥ የሚገቡትን ሰዎች መርጧቸዋል። የመረጣቸውን ደግሞ ፊት እንዲያደርጉ ለምርጫው በክርስቶስ ኢየሱስ ደም ረጭቶ አጥቦ ንጹህ አድርጎ ወደ ራሱ አምጥቷቸዋል እና ወደ ራሱ ደግሞ ሲያመጣቸው ሶስተኛው የስላሴ አካል የሚሰራውን ስራ በሚቀጥለው ነጥብ እናያለን። በመንፈስ ቅዱስም ስራ ነው ይህንን ያደረገላቸው እና እንግዲህ ዛሬ ዓላማዬ አብ፣ ወልድ፣ መንፈስ ቅዱስ በደህንነት ውስጥ የሰሩትን ሚና ማሳየት ነው ለእናንተና የመንፈስ ቅዱስ ስራ መንፈስ ቅዱስ ከእግዚአብሔር አብ ከወልድና ከመንፈስ ቅዱስ ከስላሴ ሶስተኛው አካል ነው። አንድ እግዚአብሔር አለ። ሶስት አካላት በውስጡ አሉ። አብ፣ ወልድ፣ መንፈስ ቅዱስ እኩል ናቸው፣ በእውቀት በጥበብ፣ በኃይል፣ በሁሉ ነገር፣ በዘላለማዊነት፣ በፍቅርም በሁሉም ነገር። ግን እያንዳንዳቸው በደህንነት ስራ ውስጥ የራሳቸው ድርሻ አላቸው። ይሄ በራሳቸው ፍቅ ፈቃድ የሰሩት ስራ ነው። እና የመንፈስ ቅዱስ ስራ እዚ ጋ አጠር አጠር አድርጌ ያስቀምጣለሁ። ግን ቃሉላም በመጀመሪያ የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አስቀድሞ እንዳወቃቸው ብሎ ሦስተኛውን የስላሴ አካል መንፈስ ቅዱስን ነው እዚ ጋ ያመጣው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ነው። አሁን እግዚአብሔር አመርጧቸዋል። እግዚአብሔር ወልድ ደሙን አፍትሶላቸዋል። መንፈስ ቅዱስ ደግሞ የሚሰራውን ስራ እዚህ ጋር ጠቅሶታል። በመንፈስ ቅዱስ እንዲቀደሱና እንዲታዘዙም ነው አሁን የመንፈስ ቅዱስ ስራ። ስለዚህ እኔ ከዛ ትንሽ ቀደም ብሎ ያለውን ስራና ቀጠል ብሎ ያለውን የመንፈስ ቅዱስን ስራ መጥቀስ እፈልጋለሁ። ሰዎች ወንጌልን ሲሰሙ ምንድን ነው የሚሆነው መሰላቸው? የወንጌልን አገልግሎት ስናገለግል፣ ልክ ሰባኪው እዚህ ጋር ሲያገለግል መንፈስ ቅዱስ በቤት ውስጥ ምን ያደርጋል? ይመላለሳል። የሚመላለሰው መንፈስ ቅዱስ የሰዎችን ልብ ምን ያደርጋል? አይምሯቸውን ልባቸውንና ነፍሳቸውን ይነካና መረዳት ይሰጣቸዋል ወደ ክርስቶስ እንዲመጡ ወደ እግዚአብሔር የመረጣቸው መሆኑን በማሳሰብ በእንግሊዝኛ እርጅ ያደርጋቸዋል። ማለት ይገፋፋቸዋል፣ ያነሳሳቸዋል። ኑ ልክ ነው፣ ይሄ ነገር እውነት ነው፣ ልባችሁን ለእግዚአብሔር ስጡ ብሎ ይቀሰቅሳቸዋል። ይሄንን ምን እንለዋለን? በእንግሊዝኛ ኩከኒንግ እንለዋለን። እግዚአብሔር ልባቸውን ገብቶ ይቀሰቅሳቸዋል፣ አይምሯቸውን ይከፍትላቸዋል። እና የመንፈስ ቅዱስ ስራ በመጀመሪያ ለነፍስ የእግዚአብሔርን እውነትና የእኛን ኃጢአተኝነት የመረዳት እውነትን መስጠት ነው። መንፈስ ቅዱስ ስለዚህም ነፍስንና አይምሮን ይከፍታል። አሁን ባለፈው ስለ ሊዲያ መዳን ተመልክትናል አይደለም? ጳውሎስ እየሰበከ እግዚአብሔር ምን አደረገላት? ልቧን ከፈተላት፣ አንደርስታንዲንግ ሰጣት፣ የመረዳት ኃይል ሰጣት። ልክ ይሄ ነገር ልክ ነው፣ ዘመኔን ሁሉ ስፈልገው የኖርኩት ነገር ነው ብላ እንድትል እና እግዚአብሔር ለእኔ ምሕረት ያደርግልኝ ዘንድ አሁን በዚያ ምናለው እንድትል ያደረጋት እሱ ነው የሚያስፈልገንን መንፈሳዊ መረዳትም የሚሰጠን መንፈስ ቅዱስ ነው እና እኔ እዚህ ጋር አንድ ሀሳብ ጽፌያለው። የሰዎችን ምስቅልቅል ህይወት ልባቸው ውስጥ ገብቶ ጨለማውን ይሄ ውዥንብሩን፣ የኃጢአት ፍላጎቱን በሙሉ የሚያስተካክለው መንፈስ ቅዱስ ነው። ህይወታችንን በኃይሉ ያጠራል። መንፈስ ቅዱስ ደግሞም እዚጋ፣ ጴጥሮስ እንዳለው የመታዘዝን ህይወት ይሰጠናል። ለእግዚአብሔር ቃል፣ ለእግዚአብሔር እውነት፣ ለእግዚአብሔር ፈቃድ ታዛዦች እንድንሆን ያደርገናል። ኃጢአትን እንድንጠላ፣ ዓመፅን እንድንጠላ፣ ይሄ በምድር ላይ ያለውን የኃጢአት ህይወት እንድንጸየፍ እግዚአብሔር አምላካችን ያደርጋል። ቃሉን እንድንታዘዝ ኃይልንና ፍላጎትን ይሰጠናል። እንዳውም ቅድስና የሚባለው ነገር በውስጣችን እንዲኖር ቅድስናን እንድንፈልግ ቅድስናን እንድንመኝ ቅድስናን እንድንጠማ ያስፈልጋል። በነገራችን ላይ ቅድስና ምንድን ነው ብለን የምንጠይቅ ሰዎች ብንኖር ይሄ የሃይማኖት ቃል ነው ቅድስና የሚለው ቃል እና መቀደስ ወይም ቅድስና ምን ማለት ነው? ለሆነ አላማ የተለየ ሆኖ መገኘት ማለት ነው። እግዚአብሔር ጋር ስትመጡ ቅዱስ የሆነ ሰው ለእግዚአብሔር የተለየ ነው እና ማለት ለዓለም ለኃጢአት የሚመች ሰው አይደለም። እንደዚህ አይነት ሰው መሆን ከምንም ነገር እንድንጎድል አያደርገንም፣ ግን እንድንከበር ያደርገናል። በእግዚአብሔር እንድንጠቀም ያደርገናል። አንዳንድ ሰዎች ቅዱሳን መሆን እንደሚገባቸው ሲነገራቸው ኋላ ቀር እንዲሆኑ የምንመክራቸው ይመስላቸዋል። በጣም ያስደንቃል አይደለም። ቅዱሳን ስንሆን ከእግዚአብሔር ጋር አካሄዳችን እናስተካክላለን እግዚአብሔር በነገር ሁሉ ባለንበት፣ በቆምንበት፣ በሄድንበት ቦታ ሁሉ የሚባረከን ሰዎች ነው የምንሆነው። እግዚአብሔር ከኛ ጋር ይሆናል። ሰይጣንን እግዚአብሔር በኛ ያሳፍራል። ቅድስና ብዙ ነገርን ነው የሚያካትተው ግን ይሄንን የሚሰራ በውስጣችን መንፈስ ቅዱስ ነው። ስለዚህ የዳኑ ሰዎች የሚያሳዩት ምስክርነት ምንድን ነው? ህይወታቸው ቅዱስ ይሆናል። አነጋገራቸው ቅዱስ ይሆናል። አንደበታቸው ቅዱስ ይሆናል። አስተያየታቸው ቅዱስ ይሆናል። አለባበሳቸው ቅዱስ ይሆናል። ለእግዚአብሔር ክብርና ለእግዚአብሔር እውነት የሚመች ይሆናል። ጠቅላላ ነገራቸው በሙሉ ፋሽናቸው የተቀደሰ ይሆናል። ኃጢአትን፣ አመፅን በዓለም ውስጥ የሚሰሩ የኃጢአት ነገሮችን በሙሉ የሚጸየፉ ይሆናሉ። ምናልባት ምናልባት አታውቁ ይሆናል። ኃጢአት እጅግ በጣም አፀያፊ ነገር ነው። ኃጢአት ከሰይጣን የበለጠ ኃይለኛ ነገር ነው። እኔ በአይኔ በብረቱ እዚህ አሜሪካ ከመጣሁ እያየሁ ነው። ኃጢአት ሰዎችን ተቅበዝባዥ ነው የሚያደርጋቸው። ኃጢአት ሰዎችን የሰይጣን ተገዢ ነው የሚያደርጋቸው። አሁን ስለ ነጮች አንዳንድ ሰዎች በጣም ብዙ ማያውቁ ሰዎች ስለ እግዚአብሔር ቃልና ስለ ሰው ባህሪ ብዙ ጥሩ ነገር ሲናገሩት አያላችሁ። ው ከነጮች መካከል ጥሮች አሉ፣ ከአማሮች መካከል ጥሮች አሉ፣ ከኦሮሞዎች መካከል ጥሮች አሉ፣ ከእንግሊዞች መካከል ጥሮች አሉ። ሰው ጥሩ መሆን ይገባዋል፣ ግን ኢንጀነራል ስታዩ ግን ከኃጢአት የተነሳ ሰዎች በምድር ላይ እግዚአብሔር አንድ ደቂቃ እንኳን እንዲኖሩ እንዲኖሩ የማይገባቸው እንደሆኑ ነው እኔ የማስበው። አንድ ደቂቃ እንኳን በዚህ ምድር ላይ እኔ እኔ አሁን እዚህ በምሰራበት ቦታ የማያቸው ነገሮች አሉ። እኔ እግዚአብሔርን በሆን በሰከንድ ውስጥ መጥፋት ያለባቸው ሰዎች አሉ፣ ግን የእግዚአብሔርን ምሕረት ስትመለከቱ በጣም ይደንቃቸዋል። ሀሳባቸው በሙሉ አመለካከታቸው በሙሉ በቃ የሚሰሩት ስራ በሙሉ ቴሌቪዥን ውስጥ እዚህ ላፕቶፓቸው ውስጥ አምጥተው ቢሮ ደግሞ መስሪያ ቤት ውስጥ ባለ ኮምፒውተር ውስጥ የሚሰሩ ስራ በሙሉ የሚያጸይፍና ለደቂቃ መቆም የማይገባቸው ሰዎች ናቸው። እግዚአብሔር ምረቱ እንዴት ብዙ ነው ግን ሰዎችን አሁን መንፈስ ቅዱስ በሰዎች በደህንነት ስራ ውስጥ በሰዎች ህይወት ሲሰራ ኢሚዲየትሊ መንፈስ ቅዱስ በውስጣቸው መስራት ሲጀምር እነዚያን የሚሰሩትን ስራ በሙሉ ተጸይፈው ወደ እግዚአብሔርና ወደ እግዚአብሔር እውነት ህይወታቸውን በጠቃሚነት ህይወት ለማሳለፍ ሰዎች የተሰጡ ይሆናሉ። አቤት በኔ እድሜ ወይም ደግሞ ከኔ ትንሽ አንድ አስር ዓመት ከዛ በፊት ቀደም ባለ እድሜ ጌታን የተቀበሉ እና ያወቁ ሰዎች ብዙ ጊዜ የሚናገሩት ነገር ምንድን ነው? ያሳለፍኩት ከንቱ ህይወት፣ ያሳለፍኩት ከንቱ ዘመን፣ ባዶ ጨለማ፣ ምንም ይሄ ነው የሚባል ነገር ሳላገኝበት አለፍኩ ብለው ሲናገሩ አይቻለሁ። የኛ ነገር እንደዛ እንዳይሆን ህይወታችን በአላማ ህይወታችን በቁም ነገር ህይወታችን በጠቃሚነት እንዲያልፍ እግዚአብሔር አምላካችን በራሱ ፈቃድ እና በራሱ ፍቅር ሊመርጠን ፈቀደ። ምርጫው ደግሞ ትክክል እንዲሆን ክርስቶስ ደም እንዲያፈስ አደረገ። ክርስቶስ ደም ያፈሰሰ መሆኑንና እግዚአብሔር የመረጠን መሆኑን ሊያሳውቀን ደግሞ በውስጣችን የሚሰርጽ መንፈስ ቅዱስን በምድር ላይ እንዲመላለስ እግዚአብሔር አደረገ። እነዚህን ሶስት ነገሮች ነው ጴጥሮስ የሚናገረው። እግዚአብሔር አብ አስቀድሞ እንዳወቃቸው ለተመረጡት ግን በመንፈስ ቅዱስ እንዲቀደሱና እንዲታዘዙ ለተደረጉት በኢየሱስ ክርስቶስ ደም ለተረጩት እና ይሄ ስለሆነላቸው ለተሰደዱት ነው ይሄንን የጻፍኩት እና ለእናንተ ይላል ጴጥሮስ፣ ጸጋና ሰላም ይብዛላችሁ። ጸጋ የእግዚአብሔር ምህረት ነፃ ስጦታ ይብዛላችሁ። ደግሞም ከዛም የተነሳ የሚመጣው አሁን ከጸጋ መሰጠት የተነሳ ከጸጋ መብዛት የተነሳ ሰላማችሁ፣ ደስታችሁ፣ ረፍታችሁ በውስጣችሁ ይብዛ። ይህንን የሚያደርግ ማለት ነው ክርስቶስ ነው። እግዚአብሔር ነው። የእግዚአብሔር ስጦታ ነው። ሰላምታዬ ይህንን መሰረታዊ የክርስትና እውነት እንድታዩ ነው። የእናንተ ደህንነት የአብ የወልድ የመንፈስ ቅዱስ ስራ ነው። የእናንተ አሁን መጽናናት፣ መደሰት የአብ የወልድ የመንፈስ ቅዱስ ስራ ነው። አለም እናንተን የጠላችበት ምክንያት አብ፣ ወልድ፣ መንፈስ ቅዱስ በእናንተ ህይወት ድንቅ ነገር ስላደረጉ ነው የሚለውን ነገር ነው ጴጥሮስ እየተናገረ ያለው። ለእኛም እንደዚሁ ነው። እግዚአብሔር ይመስገን። ግን ወደ ማጠቃለያ ሀሳብ እመጣለሁ። የማጠቃለያ ሀሳቤ ላይ እንግዲህ እንዳያችሁት የደህንነት ስራ የእግዚአብሔር ጥበብ ስራ ነው። ይሄ ደህንነት የሚባለውን ነገር እንዴት ነው እግዚአብሔር ያዘጋጀው? በጥበቡ ነው። በእውቀቱ ነው በዘላለማዊ እቅድ ውስጥ የሰራው ስራ ነው። ስለዚህ ክርስቲያን መሆን ማለት ምን ማለት መሰላችሁ? እግዚአብሔር ጥበብ ውስጥ መግባትና በእግዚአብሔር የጥበብ ስራ ውስጥ መካተት፣ እዛ ውስጥ መከተት፣ እዛ ውስጥ መኖር ማለት ነው ክርስትና። ይሄ ደህንነት የእግዚአብሔር የጥበብ ስራ ነው። ደህንነት የሚሰጠው በነፃ በነፃ ነው፣ በጸጋ እግዚአብሔር ይመስገን። ምንም ቅድመ ሁኔታ አያስፈልገውም። ስትጠሩ ብቻ መምጣት ነው። ለዚህ ነው ተስፋ ጋቢሶ ድሮ በዘመረው መዝሙሩ ላይ ምን አለ? የናዝሬቱ ኢየሱስ ከኛ ጋር ያለው የሚለው መዝሙሩ ላይ ነው እና ሲወጣና ሲወርድ ሁላችንም ትዳራችንን ለማሸነፍ ስንወጣና ስንወርድ አግኝተህ ጠራሃንና ያን ጊዜ አንማረክም ብለን ማንኛችንም እምቢ አላልንም። ማረከን። ተማረክን። ጠራሃን ተጠራን። ወደ እኔ ነው አልከን። በክርስቶስ በኩል ወደ አንተ መጣን፣ ያለምንም ቅድመ ሁኔታ። አንዳንድ ሰዎች እንደዚህ ይላሉ፣ እኔ ይህንን ስራ ሰርቼ፣ ይህንን ነገር አድርጌ፣ ይህንን ፈጽሜ፣ ይህንን አስተካክዬ ነው ወደ እግዚአብሔር የምመጣው ብለው ይላሉ። ያ እማይቻል ነገር ነው። እንዳለን ነው ወደ እግዚአብሔር ምን ማድረግ ያለብን መምጣት ያለብን፣ ስንጠራ ስንጠራ፣ ስንመጣ ሰይጣን በእኛ ላይ ድርሻ፣ እቅድና አላማ ደግሞም መስራት የሚችለው ነገር የለም። በደህንነት ስራ እንግዲህ ስላሴ እኩል ድርሻ አላቸው። የአብ ስራ፣ የወልድ ስራ፣ የመንፈስ ቅዱስ ስራ ስላሴ አማኞችን የሚያጽናናንና መሰረታዊ እውነት መሆኑን የሚያሳየን ይሄ እውነትም ጭምር ነው። የዳኑ ሰዎች ታዲያ በመዳናቸው ሁል ጊዜ ይደነቃሉ። እኔ ይደነቃለሁ። መቼም መቼም መደነቄን አላቆምም በመዳኔ ለምን አዳንከኝ ለምን መረጥከኝ እንዴት ወደድከኝ የሚለውን ጥያቄ ስጠይቅ በእኔ በኩል ምንም የሚያስወድድ የሚያስመርጥ ምንም ነገር እንደሌለ አውቃለሁ ። ስለዚህ ሁል ጊዜ እግዚአብሔርን በማዳኑ እኔን በማዳኑ እደነቃለሁ፣ አደንቀዋለሁ፣ አመሰግነዋለሁ፣ ራሴን ሰጠዋለሁ። የዳኑ ሰዎች ሁል ጊዜ እንዲህ አይነት አመለካከት ነው ያላቸው። እግዚአብሔርን ያደንቁታል። እግዚአብሔርን የምንወነጅልበት ምንም ምክንያት የለንም። ታዲያ የመጨረሻው ጥያቄ በእርግጥ እናንተ መዳናችሁን ታውቃላችሁ ወይ? ደህንነት እንዳላችሁ እግዚአብሔር እንደጠራችሁ የክርስቶስ ደም እንደረጫችሁ መንፈስ ቅዱስ ውስጣችሁ እየተመላለሰ የቅድስና ሕይወት እንዳስቀመጠላችሁ ታውቃላችሁ ሆይ? ይህንን የማታውቁ ከሆነ እባካችሁ ላበረታታችሁ፣ ወደ እግዚአብሔር ኑ። እግዚአብሔር እየጠራችሁ ነው። ወደ እግዚአብሔር ነው፣ በክርስቶስ ደም ተረጩ። መንፈስ ቅዱስ በውስጣችሁ የሚሰራባችሁ ሰዎች ሁኑ። እግዚአብሔር ይባረካችኋል። ዘመናችሁን ሁሉ በበረከቱና በኃይሉ ያስቀምጣችኋል። እግዚአብሔር ስለ ቃሉ የተመሰገነ ይሁን። እግዚአብሔርን እናመሰግናለን። የመጨረሻውን መዝሙር ዘምረን አጭር ጸሎት ጸልየን እንጨርሳለን።